እሮብ ምሽት ህዳር 21 2015 ዓ ም የጋቢና ቤ መሰናዶ ጀመረ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሁን ሰዓት ጀምሮ ከእኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በቋንቋቸው ተፈትነው ሃይስኩል ላይ ክሬዲት ያገኙበታል። ሃይስኩል ላይ ሶስት ክሬዲት ማግኘት ይችላሉና፣ ይህንን ፈተና ተፈትነው ቋንቋዊ ዋጋ አለው ለምን ሀገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው። ነዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያንና ትውልድ ኢትዮጵያውያን ልጆቻቸው የሀገራቸውን ቋንቋና ባህል እንዲያውቁና እንዲያዳብሩ የሚያግዘው አቡጊዳ ማዕከል ጋር ቆይታ አድርገናል። በምሽቱ እንግዶቻችን ናቸው። ከእነሱ ጋር የሚሰሩትን ስራ የምንቃኝ ይሆናል። ቴክኖሎጂና ሌሎች ዘገባዎችንም ይዘናል። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ አዘጋጆች የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከኢትዮጵያ ውጭ የተወለዱ ሕጻናትን የሚያሳድጉ ወላጆች ልጆቻቸው የመጡበትን ቋንቋ ባህልና ልማድ እንዲሁም ደግሞ መከባበር አውቀው እንዲያድጉላቸው ለማገዝ ከአራት ዓመት በፊት በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት የተቋቋመው አቦጊዳ የቋንቋና የባህል ተቋም ህጻናት የአማርኛ ቋንቋን እንዲናገሩና እንዲያነቡ ብቻ ሳይሆን ከዛም ባለፈም ስነ ግጥሞችና ስነ ቃሎችን እንዲማሩ እያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም፣ አብሮነትና መከባበርንም እንዲያንጸባርቁና ባህልና ታሪኮችንም አያይዞ እያስተማረ ይገኛል። ስመኝሽ የቆየ ከተቋሙ መስራች መስታወት ንጉሴ ጋር ቆይታ አድርጋ ነበረ። ተቋሙ በተለይም ደግሞ ቀጣዩን ትውልድ በማነጽ ረገድ ስላለው ፋይዳ አነጋግራታለች። ቀጥሎ ይቀርባል። አቦጌዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆናት ትናገራለች። ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት ከቻለን እንሰራለን። እኔ በግሌ አራት ልጆች አሉ። ሶስቱ ትልልቆች ናቸው። አስራ ሶስት አስር እና ስምንት ዓመታቸው ማለት ነው። እስከ አራት ዓመታቸው ትምህርት የታሪሉ ስራ ትቼ ቁጭ ብዬ እነሱ ላይ ነው ጊዜ ፎከስ ያደረኩትና ጊዜ ከሰጠን እንሰራባቸዋለን ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል፣ ታሪክ የምንላቸውና እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። ሰው የኔን ችግር የነበረው ምንድን ነው? ልጆች የወተቱ ምርት ሲሄዱ እነሱን ከሚመስሉ ልጆች ኢትዮጵያውያን ልጆች ሲያገኙ ለምን አማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት የጓደኛ አማርኛ አወራ እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑበት እድሜ ላይ እስከ ሰባት ስምንት በደንብ እስከሚረዱት ጊዜ ማለት ነው ያለው። አንቺ እንግዲህ በግልሽ ለልጆችሽ ያደረግሽና ያየሽ ስኬት፣ ከዛም ደግሞ ለምን ይህንን ሌሎች ልጆችም አብሮ በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማን የሚገነባ ማንነት አይደለም በሚል ይመስለኛል። የአቦ ጊዳ ቋንቋና ባህል ማዕከል የተከፈተ ይመስለኛል። እና እስኪ ለመጀመር ምክንያት የሆነች አንቺ ምንድን ነው አነሳስሽም፣ እስኪ ምናልባት በትንሹ ብትነግሪኝ። እኔ ና ምስ ጓደኞቼ እኔ ብቻ አይደለም ተቋሚ ስም የመሰረቱት ከኔ ጋር ሶስት ጓደኞች አሉ። አራት ሆነን ፕሪስኩል ነበረን። ፕሪስኩል የጀመር ነው ፕሪስኩሉ የዚ ሀገር ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቅም የሚያገለግል ደግሞ በጎነ ደግሞ ለምን አንሰራም፣ አንድ አጋዥ ነገር። ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም አለን እና ይህን ትምህርት ቤት ጀመረን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው በሚል ነው እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና በለስንት አመት ልጆች ነው የምታስተምሩት የትምህርቱ ሂደትስ ምን ይመስላል የምንቀበላቸው ልጆች እድሜያቸው ከሶስት ዓመት ጀምሮ ነው ከሶስት አመት እስከ አስራ ሶስት ነበረ ዘንድሮ ደግሞ አንድ ሌላ ከአስራ ሶስት አመት የቲኔጀር ቲኔጅ እና ቲንና አደልት የሚል ደግሞ ሌላ ክላስ ጀምረናል በዚህ አመት እና ሰው እስከ አስራ ስምንት ዓመት ድረስ አሁን አሉ። ከዛም በላይ እድሜ ያላቸው ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከሶስት ዓመት ጀምሮ ነው ግን መቀበል የምንችለው። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭር ላይ ነው ያሉት። የተለያየ የቋንቋ ደረጃቸውን ስትመዝኙ አራቱ የቋንቋ ክህሎት ስለሚመዘኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥና የመናገር ክህሎት ኖሮት መጽሐፍና ማንበቡን ነው የሚፈልገው ግማሹ መጻፍ ማንበብ ይችላል፣ የመረዳት አቅም የለውም። እና ሌቪሎች አሉ ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያሉ የሚሄዱ ደረጃዎች አሉ። እንግዲህ እንደምትነግረኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉ የማድረግ ሂደት አለው በደረጃ በደረጃ እና ያንን ለማድረግ የሚረዷችሁን የትምህርት መርጃዎች ሊሆኑ ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት? ቋንቋ ሲባል በቃ ፊደላቶቹን መቁጠር ነው የሚመስለን ብዙዎቻችን ስንመጣና ወይ መናገሩ ላይ ብቻ ትኩረት አድርገን ልንመጣ እንችላለን። ግን በቋንቋ ውስጥ እንግዲህ እኛ ስንማር ኢትዮጵያ እስከ ሃይስኩል ከዛ እስከ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደለም። መሰረታዊ የሆነ በደንብ ውስጣቸው ሊቀርብ የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። አሁን በእኛ ሌብል፣ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲሄድ፣ አሁን ሶስትና አራተኛ ክፍል ደረጃ ላይ ያሉ ተማሪዎች በደንብ ሶስት አራት አንቀጽ የሚጽፉ ስለ የስም የቃል ክፍሎች እነ ቅኔ ሰምና ወርቅ ማውጣት፣ የስነ ቃል ምዕላድ፣ ተውሳከ ግስ ወይ ደግሞ ግስ፣ መስተጻምር በጣም ብዙ ነገሮችን ነው የምንዳስሰው መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይ ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ኮርስ የሚወስዱት ደግሞ አለ። ሶስትና አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ የምንሰጣቸዋለን እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ። የወደድ ላንጅ ክሬዲት ኤግዛምን የሚባል የዓለም ቋንቋዎች ፈተና የሚባል አለ። በየካውንቲ ፌርፋክስ ካውንቲ፣ አሌክዛንድሪያ እዚህ በሌሎችም ስቴቶች ላይ እና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግን እዛ የለንም። በቋንቋቸው ተፈትነው ሃይስኩል ላይ ክሬዲት ያገኙበታል። ሃይስኩል ላይ ሶስት ክሬዲት ማግኘት ይችላሉ። እና ይህን ፈተና ተፈትነው ቋንቋ ዋጋ አለው ለምን አገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው። ተፈትነውበት ክሬዲት ሊያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ። ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንችን የራስሽ የጻፍሽው መጽሐፍ ነው። ከየት ነው እነዚህ መጽሐፎች የምታሰባስቧቸው? አንቺም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው። አቦጌዳ ተዋቅረናል የተወሰኑ ሰዎች ሆነን እኔ በግሌ ሁለት መጽሐፎችን እዚጋ የምታያቸው ሁለት መጽሐፎች አዘጋጅቻ ነው። አንደኛው ሌሎችን ማክበር ይሰኛል ወይም ሪስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱት በሚችሉት ቋንቋ እና ካለው ያለውና ሁኔታ ጋር ስለ ባህል ነው የሚያወራው። በጣም ልጆች ወደውታል። እዚህ አሁን ትምህርት ቤት ውስጥ የተጠቀሙት ሁለተኛው መጽሐፍ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ፊደላቶቹን ያለዩ ተማሪዎች ፊደላቶቹ እንዲለዩበት፣ ቃላቶቹ እንዲያውቁ፣ ንባብ እንዲለማመዱበት ከዛ ውጭ ግን እዛ ውስጥ የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለኢትዮጵያ ታላላቅ ሰዎች ብዙ ነገሮችን ይጠቅሳል። ወደ አርባ አራት አይነት ርዕሶች አሉት ማለት ነው። ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንፀባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱም ንገሪ። ምን አይነት ነገሮች ላይ ነው የምታተኩሩት? እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ። ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞችም ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በአመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል። የእንቁጣጣሽ የአዲሱ ዓመት በዓል ይከበራል። የቡሄ በዓል ይከበራል። የባህል ቀን ደግሞ ካልቸር ደይ ይከበራል። በቅርቡ ዲሴምበር ሰቨንቲን የዝግጅት ላይ ነው ለማክበር እነዚህ በዓላቶች ትምህርት ቤቶች ሲከበሩ የሚያዘጋጁትም ዝግጅቱን የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለባህላቸው፣ ስለታሪካቸው ስለ ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸውም ደግሞ በራስ መተማመናቸው እንዲጨምር ስለ ራሳቸው የሚሰጡት ግምት ከፍ እንዲል ያደርጋቸው እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው ከማንነትን ታሪክን ባህልን ከማወቅ አንፃር ምን አይነት ፋይዳ ይኖረዋል እንደ ማህበረሰብን ለመገንባት በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለእኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ልጆች የሚጠቅሙ ዜጎች እንዲሆኑ ነው የሚጠንቅ ነገር ነው የምነግርሽ። ከኢትዮጵያ ሶስት ተማሪዎች ነበሩ ኦንላይን የሚማሩ ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። ሶስት ተማሪዎች ነበሩ እና በጣም ያዘንኩት ለምንድን ያዘንኩት፣ ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም እና ያሳዝናል። የራሳችንን ነገር ምን ያህል አውርደነዋል፣ ቦታ አልሰጠነውም። እና ስንወጣ ነው የራሳችንን ነገር ናፋቂ የምንሆነው። በጣም ያሳዝናል። ስለዚህ እንደ እንደ ተቋሚኛ አገር ቤት ያለውንም አስተዳደግ ልጆቹ አስተዳደግ ያለው ለራሳቸው የሚሰጡት እሴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ብለን ከምናዝን የምንችለውን ነገር እናድርግ ነው። አንደኛ ኢትዮጵያዊ ነች ገና ለገና እንዳልባል ራሴን በሜካፕ እሸፍናለሁ ያለች እንጃለች ሰው አይቶ ይገለጽ ኢትዮጵያዊ ነሽ? ማን ማን አው ነኝ ማለት አፍራለሁ። ለምን ምንም ነገር አላቅም። ኢትዮጵያዊ ነኝ ለማለት ቋንቋውን አላውቅም፣ ባህሉን አላቅም፣ ታሪኩን አላቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው። ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ ደርሳችሁ ደግሞ በድጋሚ እንደምንገናኝና እንግዳ እንደምትሆኝ ተስፋ አደርጋለሁ። ለዛሬው እግዚአብሔር ስጥል በጣም ነው የምናመሰግነው። እንግዳ አድርገሽ ስለጋበዝሽኝ በጣም ነው የማመሰግነው። የጋቢና ቬ የሬዲዮ በቴሌቪዥን መሰናዶ ይቀጥላል። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ነው። አስራ ሰባተኛው የኢንተርኔት አስተዳደር ፎረም አይጂኤፍ በአዲስ አበባ እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ ትላንት በተከፈተው የመክፈቻ ንግግራቸው ላይ ሀገራቸው የጋራ እሴቶችና የኢንተርኔት አጠቃቀም ላይ ለመሳተፍ ያላትን ቁርጠኝነት በመግለጽ የመክፈቻ ንግግር አድርገዋል። ይህንን መሰናዶ በትላንትናው እለት ገብረ ሚካኤል ገብረ መድህን ተከታትሎት ነበረ። ቀጥሎ ይቀርባል። ትናንትና የተጀመረው 17ተኛው የበይነ መረብ አስተዳደር ጉባኤ በዛሬ ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፍተዋል። በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገራት በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በበይነመረብ እድገት እመርታ አሳይቷል ብለዋል። ይህ ዘርፍ በርካታ ጠቀሜታዎች ቢኖሩትም እንደ አህጉር ከበይነመረብ መስፋፋት ጋር የተያያዙ ተግዳሮቶችም ያጋጥሙናል ያሉት ጠቅላይ ሚኒስትር አብይ በይነመረብ የሚያመጣውን ጉዳት ለመከላከል የፖሊሲና የተግባር እርምጃዎች ያስፈልጉናል ሲሉ ገልጿል። ባለፉት አራት ዓመታት በይነ መረብ ለኢትዮጵያ እድሎችንና ፈተናዎችን ይዞ መምጣቱንም አመልክቷል። በኢትዮጵያ ያለፉት አራት ዓመታት በዕድሎችና በፈተናዎች የታጀቡ ነበሩ። ለምሳሌ በሰሜን ኢትዮጵያ ጦርነት በነበረበት ወቅት በይነመረብ የተሳሳቱ መረጃዎች እንዲሰራጩ አስችሏል። የኮቪድ ወረርሽኝ ባጋጠመ ጊዜ ደግሞ በይነመረብ በኦንላይን የተወሰኑ የመንግሥት ተግባራትን ለማሳለጥና የንግድ ሥራዎችን ለማከናወን አስችሏል። ይህም ለፈጠራ ሥራዎች ዕድል ሰጥቷል ነው ያሉት። በኢትዮጵያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና የዲጂታል ሽግግር ጉዞ በፍጥነት እያደገ እንደሆነ የተናገሩት ጠቅላይ ሚኒስትሩ እያደገ ያለውን የህዝብ ቁጥር ባገናዘበ መልኩ የበይነ መረብ ግንኙነትን ለማሻሻል እና ተጠቃሚነትን ለማስፋፋት ቅድሚያ ተሰጥቶ እየተሰራ እንደሆነ አብራርተዋል። ይህ እንቅስቃሴ በመሰረተ ልማት ላይ በሚደረግ ኢንቨስትመንት የቴሌኮም ዘርፉን ለግል ባለሀብቶች በመክፈትና የመንግስት ዲጂታል መሰረተ ልማት በመገንባት ሥራዎች የተደገፈ መሆኑን ገልጿል። ለጉባኤው በቪዲዮ ኮንፈረንስ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው መጪው ጊዜ የዲጂታል ቴክኖሎጂ መሆኑ አይቀሬ ነው፣ ግን ደግሞ የሰው ልጆችን ህይወት ያማከለ መሆን አለበት ብለዋል። የበይነ መረብ መረጃ በተገቢውና ባልተገባ መንገድ የመጠቀም ሁኔታ እያደገ መጥቷል። መንግስታት የግለሰቦችንና የቡድኖችን ሰብአዊ መብት በጣሰ መልኩ የበይነ መረብ መረጃን የዜጎቻቸውን እንቅስቃሴ ለመቆጣጠር ሊጠቀሙበት ይችላሉ። ደህንነቱ የተጠበቀ እኩል ተጠቃሚነትን የሚያረጋግጥና ለሁሉም ክፍት የሆነ ዲጂታል መጪ ጊዜን ለማረጋገጥ ሁላችንም መስራታችንን መቀጠል አለብን ነው ያሉት። በትግራይ ለረጅም ጊዜ የኢንተርኔት እገዳ በቀጠለበት ሁኔታ ኢትዮጵያ ይህን ዓለም አቀፍ የኢንተርኔት ጉባኤ ማስተናገዷ ከአንዳንዶች ትችትን አስከትሏል። የአሜሪካው የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ የተባበሩት መንግስታት ድርጅት ጉባኤው በኢትዮጵያ እንዲካሄድ ያሳለፈውን ውሳኔ ስህተት ሲሉ ገልጸውታል። ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል አገር ላይ ነው በማለትም ተናግረዋል። የኢትዮጵያ የኢኖቬሽንና የቴክኖሎጂ ሚኒስትር ድኤታዋ ሁሪያ አሊ በበኩላቸው ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው ተከራክረዋል። መንግስታቸው በህወሀት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት ሐሳቡን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል። ወደ 2500 የሚሆኑ ሰዎች በአካልና በኢንተርኔት እንደሚሳተፉበት የተነገረለት ይኸው ጉባኤ ለሚቀጥሉት ሶስት ቀናት እንደሚቆይ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ ውስጥ ወላጆቻቸውን በሞት ያጡና የኢኮኖሚ አቅማቸው ዝቅተኛ ከሆነ ቤተሰቡ ቤተሰብ የተገኙ ህፃናትን በማሳደግ የአቡነ ጴጥሮስ ህጻናት መርጃ ማዕከል በቀዳሚነት ይነሳል። አርባ ሁለት ዓመታትን የተሻገረው የተቋሙ እንቅስቃሴ እየተዳከመ አገልግሎቱን ለማቆም መቃረቡም በቅርቡ ተሰምቷል። ለተቋሙ እውን መሆን ድርሻዋን ያበረከተችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተቋሙን ለማስቀጠል ጥረት እያደረገች መሆኑም ተሰምቷል። መስፍን አራጌ ቀጣዩን ዘገባ በዚህ ዙሪያ ያቀርብልናል። ሀና አራጋው በደቡብ ወሎ ዞን ለጋምቦ ወረዳ አቅስታ ከተማ ነው የተወለደችው። ገና የስምንት ዓመት ህፃን ሳለች በተቀራራቢ ጊዜ ወላጆቿን በሞት የተነጠቀችው ሀና አጎቶቿና ዘመዶቿ እሷን ለማሳደግ አቅምም ፍላጎትም አልነበራቸውም በወቅቱ። እናም መዳረሻዋ ደሴ የሚገኘውና በተለምዶ አቡን ግቢ እየተባለ የሚጠራው የአቡነ ጴጥሮስ ህፃናት መርጃ ማዕከል ሆነ። የስምንት ዓመት ህፃን ሳለች ግቢውን የተቀላቀለችው ሀና ዛሬ የ23 ዓመት ወጣት ሆናለች። ግቢው ወላጆ ችግሮች አላጣችኋና የወላጅ ምትክ ሆኗታል። ድርጅቱ በጣም ለእኔ ትልቅ ነገር አድርጎልኛል። አንድ ማንኛውም ማህበረሰብ ከወላጆቹ ጋር እንደሚያድግ እኔ ምንም ነገር ሳይጎድልብኝ፣ ሁሉ ነገር ተሟልቶልኝ ትምህርት እየተማልኩ አለሁም እና ደግሞ ህመም አጋጥሞኝ ነበር። በጣም አሞኝ ነበረ። ብዙ ዋጋ አስከፍሏቸዋል በጉልበትም ሆነ በገንዘብም ደረጃ። ህይወቴን አትርፈውልኛል። ከምንም በላይ ማለት ያለፍኩት ነገሮች ህመሙ በጣም ከባድ ነበረ። አንድ ግለሰብ ልጁን ለማሳከም እንኳ አቅም አይኖረውም እሲል የምጠቀመው አልጋ ላይ ሁለት ዓመት ነው የተኛሁት። በዳይፐር ሁሉ ነበረ። ያን ሁሉ ተቋቁሞ ድርጅቱ ህይወቴን መልሰውልኛል። ከምንም በላይ ህይወት ነው ለሰው ልጅ። ይሄን የዚህ ግቢ ባልገባ ኔ በህይወት አልኖርም ሁሉ ነበረ። ምክንያቱም አንድ ህጻን ልጅ ለመኖር መብላት አለበት፣ ለማንኛውም ሰው መልበስ አለበት፣ ማደሪያ ያስፈልጋል። እነዛ ነገሮች ደግሞ የሚያደርግልኝ ቤተሰብ አልነበረኝ። ሌላዋ በወላጆቿ መለያየትና የኢኮኖሚ ችግር ምክንያት ግቢውን በስድስት አመቷ የተቀላቀለችው በእምነት ወልደ ሚካኤል ዛሬ ሀያ አመቷ ላይ ትገኛለች። ከግል ዩኒቨርሲቲ በተሰጣት የትምህርት እድል ትምህርቷን እየተከታተለች ያለችው በእምነት ወላጅ እናቷን እስካሁን በስልክ ከምታደርገው ምልለስ በቀር አካል እንደማታውቅ ትናገራለች። ለእሷ የፍቅርም ቤተሰብም ምንጭ አብረዋት የሚኖሩት እንስት ጓደኞቿ መሆናቸውን በመጥቀስ በመጀመሪያ እዚህ ግቢ ስገባ ፍቅር አለ በጣም ማለት ነው። ያው ማህበረሰቡ ጋር መግባባት ይከብደናል እንደእውነታው ከሆነ ማለት ነው። እዚሁ ማህበረሰብ ራሳችን እንደዛ አድርገን ስለንትን ስላለን ግን ሰው ጋር መግባባት እንዳለ ሆኖ፣ በውጭ ውጭ ማህበረሰብ ጋር ለመግባባት ምናምን እንዳለ ሆኖ፣ እዚህ ግን በጣም ትልቅ ፍቅር ነው ያለው። መተሳሰብ አለ። ትንሽ ነገር አግኝተን እንኳን ብቻህን ምናምን መመገብ ጭራሽ ነው የማይታሰቡ አንድ ላይ ነው ያገኘነውን ነገር። በቃ ባለን ነገር በጣም ደስተኛ ነው። ለዚህ አይከፋንም የድርጅት ልጅ ነው የሚለው መብራን ነው አይከፋንም። በቃ በጣም ደስ የሚለን ክብረት አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስራችነት የአቡነ ጴጥሮስ ህጻናት መርጃ ማዕከል በሀገሪቱ የተለያዩ አካባቢዎች በ1972 ዓ ም ሲቋቋም በደሴና ኮምቦልቻ ከተሞችም ማዕከሉ እውን ሆነ። ኢትዮጵያ ውስጥ የተከሰተውን ድርቅ ተከትሎ ከ1972 ጀምሮ ኬኤንኤች የተባለ የጀርመን በጎ አድራጊ እስከ 2007 ዓ ም እንዲሁም በደርግና ኢህአዴግ መካከል በተቀሰቀሰው ጦርነት ወላጆቻቸውን ያጡና አነስተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናትን የግሬክ በጎ አድራጊ የሆነው ሴካ ከ1987 ዓም ጀምሮ ሲረዳ ቆይቷል። ከተቋሙ ምስረታ ጀምሮ ከ2000 በላይ ህጻናትን በመርዳት ለቁም ነገር ማብቃቱ የሚነገርለት የደሴና ኮምቦልቻ የህጻናት ምርጃ ማዕከል በአሁኑ ጊዜ ሀናንና በእምነትን የመሳሰሉ 32 ልጃገረዶችንና 29 ወንዶችን በደሴና ኮምቦልቻ በሚገኙ ማዕከላቱ በመርዳት ላይ ይገኛል። ከነዚህም 42ቱ በግቢዎቹ ውስጥ በተዘጋጁ ማደሪያዎች ተጠቃሚ ናቸው። ቀሪዎቹ ቤተሰብ ጋር ሆነው ድጋፍ እንደሚደረግላቸው የማዕከሉ ተወካይ ባህረ ስላሴ ከበደ ገልጸዋል። ከተለያዩ የኢትዮጵያ ክፍሎች የተሰባሰቡ ከመሆነ ህጻናት እስከ አስራ ሁለተኛ ክፍል የደረሱ በግቢ ውስጥ ስለመኖራቸው ነው አክለው ያብራሩት። በዘንድሮም የአስራ ሁለተኛ ክፍል ብሔራዊ መልቃቂያ ፈተና አስራ ሁለቱ ፈተና መውሰዳቸው ታውቋል። ይሁን እንጂ ከግሪክ በጎ አድራጊ የሚሰጠው ድጋፍ ከአስር ዓመት ወዲህ እየቀነሰ ከመምጣቱ ባሻገር የሚመደበውን በጀት ሀገር ውስጥ ካለው የመግዛት አቅም ጋር ተመጣጣኝ ባለመሆኑ ተቋሙ ተልእኮውን ለማሳካት ተጽዕኖ አሳድሮበታል ይላሉ ተወካዩ። ለዓመት ባለው በወቅቱ የምንዛሪ ሁኔታ ለአንድ ልጅ በነፍስ ወከፍ 288 ዩሮ ነው የሚልከው። ያንን እንግዲህ የስራ ማስኬጃውን፣ የሰራተኛውን ደመወዝ፣ ጥገናውን፣ ማንኛውም ነገር እዛው የሚካተት ማለት ነው። ይህንን የዋጋ ግሽበት እና የኑሮ ውድነት በመጣበት ሰዓት ስብሰባ ተደርጎ ተጠይቀው እነሱ እንደምንም ብለው ሦስት መቶ አስር ይሮ አድርጓል። ከወቅቱ የኑሮ ሁኔታ ጋር እዚህ ግባ የሚባል ነገር አይደለም። እንኳን የኒያህል አመት ለማቆየት ቀርቶ ስድስት ወርም ሁለት ወርም ማቆየት አይችልም። እያየ ነው ነው የአንድ ጤፍ ዋጋ በአሁኑ ሰዓት ከአምስት ሺህ አምስት መቶ በላይ ነው ወዛ አደርና ከወፍጪው በላይ ማለት ነው። በርበሬው ስናየው ምስሩ ስናየው ምን ያልተወደደ ነገር ከደቡብ ወሎ ሀገረ ስብከት በአመት የመቶ ሺህ ብር ድጎማ እንደሚደረግ ያመለከቱት ተወካዩ በአጠቃላይ ለአንድ ልጅ የተመደበው ዕለታዊ ወጪ 13 ብር ነው ይላሉ። ይህ ደግሞ እንኳን በቀን ሶስት ጊዜ ለመመገብ ለቁርስም አይበቃም። እንደ አቶ ባሕረ ስላሴ፣ የማዕከሉ ስራ አስኪያጅ፣ የኤልሳቤጥ ተክለ አረጋይ ደጋፊ ድርጅቱ ከ18 ዓመት በፊት በነበረ የሂሳብ ቀመር የሚሰጠው እርዳታ አሁን ካለው የኑሮ ውድነት ጋር የሚስተካከል አለመሆኑን አስረድተዋል። የተፈጠረውን የአቅም መሳሳት ለማካካስም ግለሰቦችንና ተቋማትን እስከ መለመን የደረሰ እርምጃ መወሰዱን ይገልጻሉ። ምንም የተሻሻለ ነገር ስለሌለና የሀገራችን ኢኮኖሚ ደግሞ የጊዜው እየያደገ ስለሄደ የኑሮ ውድነቱ ሊጣጣም ስላልቻለ እነዚህ ህጻናት ልጃገረዶች ናቸው። ጎዳና ላይ ቢሄዱ የባሰ ችግር ይጠቅማቸዋል እና ደግሞ ልጆቻችንም ስለሆኑ አሳድገን እዚህ ስላደረስ ናቸው አልባሌ ቦታ ላይ ወጥቀው ህይወታቸው ከሚበላሽ ብለን እኛ የተለያዩ ሰዎችን፣ የተለያዩ መስሪያ ቤቶችን፣ የተለያዩ ድርጅቶችን በውጭ ሀገርም የሚኖሩ በውስጥም የሚኖሩ ምግብ በውስጥም ያሉትን እየጠየቅን መቀጠል አለባቸው። ቢያንስ ሌላ መተካት እንኳን ባንችል ያሉትን ልጆች ማስቀጠልና እስከ መጨረሻው ማስጨረስ አለብን የሚል እምነት ነበረን እና ይህ ስለሆነ ብር ሲያጥረን የሚፈጥ ሳይኖር የምንገዛበት ነገር ሳይኖር ልመና እንወጣለን። ወጣት በእምነት እንደምትለው በግቢው ውስጥ የሚሰጠው ድጋፍ ከጊዜ ጊዜ እየቀነሰ መጥቷል። በትንሹም ቢሆን አለ ይሰጠናል። የንጽህና መጠበቂያም አለ ግን አጥጋቢ አይደለም። በወራንዴ ምናምን ነው የሚሰጠን። ቅባትም ቢሆን ሳሙናም ቢሆን በወራንዴ ነው የሚሰጠን። ጠብቀን ማለት ነው ወሩን ጠብቀን ነው የሚሰጠን ሁሉም ነገር። የንጽህና መጠበቂያም እንደዛው ነው። ልብስ ጫማ፣ በፊት አሁን የሚያደርጉልን ከውጭ ነበር የሚላክልን። አሁን ግን እንኳን ከውጭ ሊላክ እንደዛ የሚባልም ነገር የለም። ብር አይልኩም። የልብስም ጫማ እንግሊዝ ሀገር ተወልዳ ያደገችው የ18 ዓመቷ ወጣት ማክዳ ዘውዱ 30 ሺ ብር የሚያወጡ የምግብ የንጽህና መጠበቂያና ሌሎች ቁሳቁሶችን ስትደግፍ ነበር ያገኝናት። ከዚህ በፊትም ተመሳሳይ ድጋፍ ማድረጓን የምትናገረው ማክዳ ወጣቶቹን ለመታደግ ሁሉም የድርሻውን እንዲወጣ መልእክት አስተላልፋለች። ከለንድን ነው የመጣሁት ለቬኬሽን እና አቡነ ፔትሮስ ትምህርት ቤት መጣሁና ትንሽ ቃል ልጆች ላመጣ መጣሁ። እናንተ ማገኘት ፈልጌ ነው እና መመለስ አልፈለጉም ሳላገኛችሁ። ትንሹ እቃ ሞዴስ፣ ሳሙና፣ ክርባት ቀባት እና ለእናንተ ማምጣት ፈልጌ ነው። ጎበት ተማሪ ሆኑ። ችለውን አግዛለሁ ለተደረገልን ነገር እግዚአብሔር ስጥልን ያው እኛ መክፈል የማንችለውን ነገር ነው እግዚአብሔር ክፈልልን እናመሰግናለን በጣም እግዚአብሔር ስጥልን ነገሮቹን የበለጠ ውስብስብ ያደረገው ረጂው የግሪክ ተቋም ከአራት ወር በኋላ የግቢ አገልግሎት ለማሟላት እንደማይችልና ና ተረጂዎችን ቤተሰብ ጋር ሆነው በገንዘብ ለመደገፍ ውሳኔ ማሳለፉ ነው ብለዋል አቶ ባህረ ስላሴ በሚቀጥለው ታኅሳስ 2015 ያው ልጆችን ወርሃዊ ድጎማ እየሰጠሁኝ በውጭ ነው የምንሄደው አቅም የለኝም ብሎ አሳውቀዋል። ለሰራተኛውም ደግሞ የማስጠንቀቂያ የሶስት ወር ማስጠንቀቂያ ከታሳስ በኋላ በአዳር ቤት ውስጥ የማሳደግ እንትኑ አቅሞ ስለሌለን ሰራተኛው ይህን ገንዘብ ውስጥ እንትኑ ወስዶ የራሱ ቅድመ ዝግጅት እንዲያደርገ የሚል እያንዳንዱ ደብዳቤ ተሰጥቷል። ወጣቶቹ ደግሞ ቤተሰብ ጋር ሆኖ መረዳት የሚለውን አቋም በጥያቄ የተመለከቱት የትኛው ቤተሰባችን ጋር በሚል ነበር። ይህን ነገር ስሰማ ውስጤ ላይ በጣም ትልቅ ጭንቀትን የጣለብኝ በጣም ጨንቆኛል፣ ፈርቻለሁ። ለማጽናናት እንደዚህ ከብዙ ሰዎች እንዴት ነው የውጭ ህይወት ብዬ ይጠይቃለሁኝ ግን ከባድ እንደሆነ ያው ሁሉም ነገር እቃውም እንደሚታወቀው ሀገራችን ላይ ያለው ነገር የኑሮ ውድነት በጣም ከባድ ነው። ቤተሰብም የለም፣ የሚረዳም የለም። ያለኝ አማራጭ ትምህርቴን ማቋረጥ ነው ማለት ነው። ምክንያቱም አንድ ሰው ለመኖር መብላት መጠጣት አለበት። ያን ነገር ለማድረግ ደግሞ ግዴታ ማቋረጥ ነው። ካልሰራሁኝ አልበላም። ትምህርቴን እዚ ደርሻለሁ። ግን ይህንም ከወጣሁኝ ያለኝ አማራጭ ማቋረጭ ነው። ትምህርት የመቀጠል አቅም አይኖረኝም ማለት ነው። ድሮ አንድ ዩኒቨርስቲ ተማሪ ሲሄድ በዛ ምትክ ሌላ ተማሪ ይገባ ነበር። እናት አባት የሌላቸው ማለት ነው እንደኛ ያ ነገር እየቀረ እኛን ብቻ ሆነ። ያው የኢኮኖሚ ደረጃ እየወረደ ሲመጣ ማለት ነው። አሁን ላይ ደግሞ ሁሉም ነገር ቀርቶ እኛን ማስጨረስ አልቻሉም። የኢኮኖሚ ጉዳይን ይመስለኛል። እንደዛ ነው። እኛም አሁን ልንወጣ ነው። እና ያለው አማራጭ በውጭ ሆናን ቤተሰብ ጋር ሆናል እንደተባለው ማለት ነው። ግን ቤተሰብ ያው የአቅም ስለሌለው እዚህ ያስገባል ሰባት መቶ አርባ ብር እየተከፈለን በውጭ ልንሆን ነው። ግን ሰባት መቶ አርባ ብር ማለት አሁን ላይ በእኛ ሲታሰብ የማይሆን ነገር ነው። ሰባት መቶ ብር ለቤት ኪራይ እንኳን አይሆንም። እንደው ምግቡ ምናምን የሚለውን ነገር ትተነው ትምህርት ማለት ነው እና እሱ አሁን ለኛ በጣም ከባድ ኖብናል። ከአራት ወር በኋላ ከዚህ ግቢ ልንወጣ ነው፣ ልንበተና እኛ እንኳን ቢያንስ ትንሽ እድሜያችን ከፍ ብሏል። ሌላ ደግሞ አሉ በጣም እናትና አባት የሌላቸው ጎዳና ላይ የሚኖሩ ልጆች አሉና እነሱ ገብተው ቢያንስ ይሄን እድል ቢያገኙ ከእንደዚህ ከኛ ችግር በላይ ደግሞ የአስፈላጊ ነው፣ ግቢ ቆይቶልን ማለት ነው። ቢያንስ እኔ አስራ ሁለት ደርሻለሁ። ከዚህ በኋላ ያቀረኝ የተወሰኑ አመታቶች ናቸው። ግን ከኔ ማለት እንደኔ አይነት የሆኑ ብዙ ህጻናቶች አሉ። የኢትዮጵያ ህዝብ ቤተ ክርስቲያን ራሱ እዚህ ላይ ብትሰራ ላለሁ ይሄ ድርጅት ሃይማኖት አይለይም፣ ዘር አይለይም ማንኛውም እምነት ተከታይ እዚህ ግቢ ውስጥ ማደግ ይችላል እና ሁሉም ሰው ኢትዮጵያውያን የሆነ በሙሉ ይህን ድርጅት እንዲደግፈውና ባይቋረጥ ብዙ ህጻናት እናት አባት የሌላቸው አሉ እነሱንም ጭምር ቢያሳድግ ብዬ ይመኛለሁኝ። ይጠይቃለሁ ከመጀመሪያው ህጻናቱን ለማሳደግ ተነሳሽነቱን ወስዳ ተቋሙን የመሰረተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎቱን እንድታስቀጥል ነው አስተያየት ሰጪዎቹ የጠየቁት። የደቡብ ወሎ ዞን ሀገረ ስብከት ስራ አስኪያጅ ሊቀ ምእምራን ብርሃነ ህይወት እውነቱ ቤተ ክርስቲያን ማዕከሉን የማስቀጠል ተቋማዊና መንፈሳዊ ኃላፊነት እንዳለባት አስታውሰው በዚህም መግባባት ላይ መደረሱን አመልክተዋል። ህጻናት ማሳደጉን ስራ ወደ ራሱ ለማምጣት በምግባረ ሰናይ ድርጅት ለመተካት እየሰራ ነው። እኛም ጠይቀናል። አሁን ህጻናትና ቤተሰብ ጉዳይ ድርጅት በራሱ ወደፊት የማይቀጥል ከሆነ ያው ድርጅቱ የራሳችን ስለሆነ በምግባረ ሰናይ ተቀይሮ ሽግግር ይደረግልን ብለን ጥናትም አቅርበናል። እውነት ለመናገር በጎ አድራጎቱን ወደ ምግባረ ሰናይ ይቀይርልን ብለን እስከ ኤጀንሲ ድረስ ለመመዝገብ ሂደናል። ያው ቅዱስ ሲኖዶስ ወስኖ ይላክ አለ። ኤጀንሲው ወደ ቅዱስ ሲኖዶስ ደብዳቤው ሂዶ እስካሁን ድረስ እንደ ደቡብ ወሎ ብቻ ሳይሆን እንዳጠቃላይ ምላሽ መስጠት አለ ብንና ተጠምቶ ይቅረብ ተብሎ በሊቃውንት እየተጠና ነው። እንደው እግዚአብሔር ብሎት ስራ ቢይዝ ሀሪፍ ማለት ለሌላ የሚተርፍ እንትን ቢኖረኝ በቃ ሌሎች እህቶች ይሄ ግቢን ማስቀጠል ግን መጀመሪያ ከዚሁ ነው የምጀምረውን። እኔ ስራ መያዝም አይጠበቅብኝም። እንደዛ ለማድረግ በሀሳብ ደረጃ አሁንም አስበዋለሁ። ግን ደግሞ ከሀሳብ ባለፈ ደግሞ እንደዚህ ድርጅት የሚባለው ነገር ደግሞ አሁን ላይ ያ ድርጅት ኑሮ እኔ የሚድርሻይን በኋላ ላይ የሆነ ነገር ባረግ ደስ ይለኛል። ግን አሁን በሀገራችን ብዙ የሚታመሙ ሰዎች አሉ ሕክምና ሳያገኙ እነዛ እነዛን በማሰብ አንጻር ብሁን ደስ ይለኛል። ፍላጎት እንደሚሳካልኝ እግዚአብሔር አምናለሁ። ቢሆንልኝ በራሳቸው አቅም መታከም ማይችሉ ሰዎችን እያከምኩኝ ትሪስ ማድረግ እፈልጋለሁ። ዝግጅታችን እዚህ ላይ ተጠናቀቀ። ደናደሩ